በኢትዮጵያ የአስቸኳይ ጊዜ አዋጁ ሊራዘም እንደሚችል ከመናገራቸውን በላይ ነው ያነጋገረው። መነሻ ገንዘብ ማምጣት የፈለገ ሰው ሰፌድ ይዞ ሄዶ ወርቁን አንጥሮ ብር ማምጣት ይችላል አሉም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ፊት ቀርበው ንግግሩ፣ በማህበራዊ መገናኛ ዘዴ ተጠቃሚዎች ዘንድ ለቀናት የስላቅ ምንጭ ሆኖ ዘልቋል። በአንጻሩ ደግሞ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው በአዲስ አበባ በተለምዶ ማዕከላዊ ተብሎ በሚታወቀው ውህኒ ቤት ታሳሪዎች ላይ አሰቃቂ የቁም ስቅል እንደሚፈጸም ተናገሩ። የሰቆቃው ብርታት የሰቀጠጣቸው ቃላት ቢያጡ እግዚኦ ብለው አልፈውታል። አስተያየቶቹን ለማሰባሰብ ሞክረናል። አብራችሁን ቆዩም የዛሬ ሶስት ወር ግድምም ስለ ውጭ ምንዛሪ እጥረትና ስለ ጸጉር ሽያጭ በተናገሩበት ወቅት ለቀናት መነጋገሪያ ሆኖ ነበር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የወጣቶች የስራ ዕድል ፈጠራን በተመለከተ ለተነሳ ጥያቄ በሚል ፓርላማ ፊት ቀርበው ያደረጉት ንግግር ዛሬም አነጋጋሪ ሆኗል። ጠቅላይ ሚኒስትሩ ወጣቶች ከመንግስት የተሰጣቸውን ብድር ይዘው እንዳይጠፉ ለማድረግ መፍትሄ ሲሉ ካቀረቧቸው ሁለት ነጥቦች የአንደኛው መልዕክት አጠር ባለ ቪዲዮ በፌስቡክና በትዊተር የመገናኛ አውታሮች በስፋት ተሰራጭቷል። እንዲህ ነበር ያሉት። ትግራይ ክልል፣ ቤኒሻንጉል ክልል፣ ኦሮሚያ ክልል፣ ጋምቤላ፣ ደቡብ ብሔረሰቦች ክልል ሰፊ የወርቅ ምርት አላቸው። ስለዚህ ገንዘብ የመነሻ ገንዘብ ማምጣት የፈለገ ሰው ሰፌድ ይዞ ሄዶ ወርቁን አንጥሮ ብር ማምጣት ይችላል። የጠቅላይ ሚኒስትሩን ንግግር የማህበራዊ መገናኛ ዘዴ ተጠቃሚዎች ከዳር ዳር ተቀባብለውታል። አብዛኞቹ አስተያየቶችም በስላቅ የተሞሉ ናቸው። ጠቅላያችን ባሉ መሰረት በማህበር ተደራጅተን ወርቅ በሰፌድ ልናፍስ ነው። አድራሻ እኛ ሰፈር ሰፌድ የሚሰፉ የአራት እናቶች ምስልን አያይዛ ያቀረበችው ሙና ተስፋዬ ናት። የሺህ ብር ፋንታውን የእናንተን ላይክ እና ኮመንት ፌስቡክ ላይ ከማፈስ ከስደት ተመልሼ ኢትዮጵያ ውስጥ ወርቅ በሰፌድ በአፍሰሳ ይሻል አይቀርም ብላለች። ወርቅ በሰፌድ አንጥሮ ማውጣት የሚቻልበት ሀገር እያለን ምን በስደት አንከራተተን ወደ አገር ቤት ጉዞ ልጀምር ነው አያቱ ኃይለማርያም ያለችው አይዳቢናት ሮዛ ሐሰን ደግሞ ሀገራችን ላይ ወርቅ በሰፌድ መታፈስ ተጀመረ። ከአማራ ክልል ውጭ ሌሎች ክልሎች ወርቅ በወርቅ ናቸው ለካ ብላለች። በሰላማዊት የቀረበ አዎ፣ ወርቅ በሰፌድ እንጂ ሙድ በመያዝ አይታፈስም። ከሰሞኑ ጠቅላያችን በፓርላማ ከተናገሩት ወርቃማ ንግግሮች ውስጥ ገንዘቡን ይዞ መጥቶ በሰፌድ ወርቅ ማፈስ ይችላል ብሏል ስትል ሰላማዊ ታበበ አስተያየቷን ሰጥታለች። አማረ ግርማይ በበኩሉ የጠቅላይ ሚኒስትራችን ስህተት ምኑ ይሆን በሚል ጥያቄ አስተያየቱን ይጀምራል። ጠቅላይ ሚኒስትሩ በጠቀሷቸው ቦታዎች ወርቅ የሚጣራው በባህላዊ መንገድ በሰፌድ እንደሆነም ለማብራራት ሞክሯል። ለመሆኑ ወርቅ በየት በኩል ነው በሰፌድ የሚነጥረው ሲሉ የሰላ ትችት ያቀረቡ ግን በርካታ ናቸው ሳሙኤል አሰፋ ኢትዮጵያ ውስጥ እርዳታ እህል እንጂ ወርቅ በሰፌድ ሲበጠር አይቼ አላውቅም ሲል በተቃራኒው አስተያየት ሰጥቷል ሩሃማ ሩሃማ ሰፌድ ባረብኛ ምን ነበር ለማዳሜ ላሰሬ ማለቷ ነው አገራችን ወርቅ በሰፌድ ማፈስ ተጀምሯል ብዬ ለአቅራራ አባት ፈልጌ ነበር ተባበሩኝ የምታውቁ ስትል ተሳልቃለች። ያልታደለ ሰፌድ ወፍጮ ቤት ይዞራል፣ የታደለ ደግሞ ወርቅ ተሸክሞ ቤተ መንግስት ገብቷል። ጉዞ ወደ ወርቅ አፈሳ፣ የመሳሰሉ አስተያየቶችም በፌስቡክ ተስተናግዷል። ጠቅላይ ሚኒስትሩ ይህን ያሉት በኦሮሚያ የማዕድን ቦታዎች ከባለ ሀብቶች ተነጥቀው ሊወሰዱ ነው መባሉ ለማስተባበል አትነኩም ለማለት የተናገሩት ነው ሲሉ በሌላ መልኩ የተመለከቱትም ነበሩም። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከዚህ ቀደምም ኢትዮጵያ ውስጥ ስለተከሰተው የውጭ ምንዛሬ እጥረት ለጋዜጠኞች መግለጫ ሲሰጡ የሚታዩበት አጠር ያለ ቪዲዮ ሰፊ መነጋገሪያ ሆኖ መቆየቱ የሚታወስ ነው። በወቅቱ ዛሬ በስልጣኔ ላይ የሚገኙ ሀገራት በቀድሞ ጊዜ የውጭ ምንዛሬ እጥረት ሲገጥማቸው ሌላው ቀርቶ የሴቶቻቸውን ጸጉር ጭምር ቆርጠው ኤክስፖርት እስከ ማድረግ ተገደው ነበር ማለታቸው ይታወሳል። የዚህ ሳምንቱ ንግግራቸውም በማኅበራዊ የመገናኛ ዘዴዎች እያነጋገረ ለቀናት ዘልቋል። ጠቅላይ ሚኒስትሩ ወርቅ በሰፌድ እንደሚታፈስ በተናገሩበት ሳምንት ሌላ በሰፊው መነጋገሪያ የሆነ ዜናም ተሰምቷል። ከብዙ አቤቱታ በኋላ ለሕክምና ከቤተሰቦቻቸው ጋር ወደ ዩናይትድ ስቴትስ ያቀኑት አቶ ሀብታሙ አያሌው ለአሜሪካ ድምፅ በሰጡት ቃለ መጠይቅ ሲዘረዝሩ በእስር ቤት ይፈጸማል ያሉት ሰቆቃ የአብዛኛውን የማህበራዊ መገናኛ ዘዴ ተጠቃሚዎች ቀልብስቧል። አቶ ሀብታሙ አያሌው የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ህዝብ ግንኙነት የደህንነት ኃላፊ ነበሩ። በሽብር ወንጀል ተጠርጥረውም ለሁለት ዓመት ግድም በወህኒ ቤት ቆይቷል። በስተመጨረሻ ለህክምና ወደ አሜሪካ ያቀኑት አቶ አብታሙ በእስር ቤት ቆይታቸው ወቅት ለህመም ስለዳረጋቸው የማሰቃየት ተግባር እንዲሁም በሌሎች ላይ ይደርሳል ስላሉት ቁም ስቅል ገልጧል። ማዕከላዊ ወንጀል ምርምራን የገነባው ማን ነው ሲል የሚያጠይቀው ዳዊት ሰለሞን ማዕከላዊ ከዘውዳዊ አገዛዙ አንስቶ በደርግ እንዲሁም በአሁኑ ወቅት የመሰቃያ ስፍራ መሆኑን ያብራራል። ማዕከላዊ ፍትሕ ለማስፈን ታቅዶ ተገነባ የሚል ካለ የዋ እንደሆነ የሚገልጠው ዳዊት ኢትዮጵያ በሕግ ለመዳኘት ቃል የገባ ስርዓት እንደሌላ ጠቅሷል። ወንድሜ ሀብታሙ፣ ከዚያ ግፍ ተርፈ ምስክር መሆንህ የፈጣሪ ተአምር ነው። አፍአዊ ብቻ ሳይሆን ውስጣዊ ሕማምህን በቸርነቱ የሚያቀል አምላክ እርሱ ይጎብኝ እንጂ ምን ይባላል? ያለው ኤፍሬም ኤፍሬም ነው። አቤት የሰው ልጅ ግፍ አቤት የሰው ልጅ መከራ፣ በሀገራችን እየተደረገ ያለው ግፍ የመከረኞች ጩኸት ጻድቁ ኢዮብ እንዳለው ነው በማለት ግፍ ደርሶ ቢጮ ፍርድ እንደሌለ አክሎ ተናግሯል። እጅግ በጣም የሚዘገንን ያማል። በምስራቅ ጣሰው የተሰጠ አጭር አስተያየት፣ በጣም ያማል። የፍቅር ያሸንፋል አስተያየት ነው የወንድ ልጅ ስቃይ ማሳሰቢያ ህጻናት ልጆች እንዲሰሙት አይመከርም። የሚለው ደግሞ በእስማኤል ዳውድ የተሰጠ ማሳሰቢያ ነው። ልክ በሬዲዮው እንደተነገረው ማለት ነው። የሀብታሙ አያሌው በማዕከላዊ ምርመራ ክፍል የደረሰበት ስቃይና ጭካኔ ከሚል ጽሑፍ ጋር ቃለመጠይቁ ተያይዟል። ዮናስ በለጠ ባጭሩ አይሰው ሲል፣ በለጠ ሽፈራው ደግሞ ይህንን እየሰማን እንዴትስ እንቅልፍ ይወስደናል ብሏል። አጠር ካለው የፖለቲካዊ አስተያየቶች ስንወጣ ደግሞ የኢትዮጵያ ቡና የመሀል አማካይ ተጫዋች ጋቶች ፓኖም በውድድር ዘመኑ መሀል ውሉ ማለቁና ሊራዘም እንደማይችል መነገሩ በስፖርት ወዳዱ ዘንድ ሰፊ መነጋገሪያ ሆኖ ነበር። ተጫዋቹ ከቡድኑ ጋር ውሉን ለማራዘም ቢፈልግም በአመራር ዘንድ ችግር እንደተፈጠረበት የገለጠበት ባለ ሁለት ገጽ ማብራሪያም ብዙዎች ተቀባብለውታል። ጋቶች ችግሩን ለደጋፊዎቹ በደብዳቤ ማሳወቁን በተመለከተ በርካቶች አድናቆች ረውታል። ጋዜጠኛ ኢብራሂም ሻፊ ሁለት ገጹን ደብዳቤ አያይዞ ባቀረበበት አስተያየት የጋቶችን ድርጊት በማወደስ ሌሎችም የሀገራችን ተጫዋቾች እዚህ ጋር የሚማሩት ነገር አለ ብሏል። ጢሞቴዎስ ባዬ በበኩሉ ጋቶች ፓኖም ከክለቡና ከወኪሉ ዳዊት ባሻ የበለጠ ግልጽ መሆኑን ሳላደንቅ አላልፍም ሲል አድናቆቱን ገልጧል። የጋቶች ወኪል ዴቪድ በሻን በመጥቀስ ተጫዋቹ ከኢትዮጵያ ቡና ቡድን ጋር ለቀጣይ ሶስት ወራት ሊቆይ እንደሆነ መነገሩ በትናንትናው እለት ተዘግቧል። አድማጮች፣ የዛሬው የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺነኝ፣ መልካም ጊዜ። ጤና ይስጥልኝ።